ብዙ ተነግሮለታል። በጉዳዩም ላይ እስካሁን ድረስ ብዙ ተጽፎበታል። አሁን ደግሞ የአውሮፓ ፓርላማ ፕሬዚዳንት ሚስተር አንቶኒዮ ታያኒ የጋራውን ችግር በጋራ መፍታት አለብን የሚለውን ሀሳባቸውን ለጣቢያችን ለዶቸቨለ ፖለቲከኛው ገልጸዋል። በእኔ እምነት የጋራውን ችግራችንን በጋራ ከአፍሪካውያኖች ጋር አብረን መፍታት አለብን። የስደተኞች ጉዳይ የሁለታችንም የጋራ ችግር ነው። እሱ ብቻ አይደለም። በዛ ላይ የሽብር ፈጣሪዎች ጉዳይም አለ ራተው በስራ ፍለጋ መከራቸውን የሚያዩ የወጣቶችም ችግር አይረሳም። በአየር ጠባይ መቃወስ በድርቅ ተመተው ችግር ላይ ወደቁም ሰዎች ጉዳይ አለ። አውሮፓና አፍሪካውያን እጅ ለእጅ ተያይዘው በመፍትሄ ፍለጋው ላይ አብረው መስራት አለባቸው። ቁም ነገሩ ያለው ከስብሰባው በኋላ አብረው አንድ ላይ ፎቶግራፍ መነሳቱ ላይ አይደለም፤ ይልቅስ በመፍትሄ ፍለጋው ላይ ማተኮር ይገባል። በመጪው ሰላሳ ዓመት ጊዜ ውስጥ ማለት ከአንድ ትውልድ በኋላ የአፍሪካ ነዋሪዎች ቁጥር አሁን ካለበት በሁለት እጥፍ አድጎ ሁለት ቢሊዮን ተመልካቾች እንደሚሉት በቀላሉ ይደርሳል። ይህ ከሆነ ደግሞ እዚያ አሁን በያለበት የሚፈላው ችግር መፍትሄ ካላገኘ ሚስተር አንቶኒዮ ታያኒ የፓርላማው ፕሬዚዳንት እንዳሉት ወጣቱ ትውልድ ጓዙን ጠቅልሎ ወደ አውሮፓ መነሳቱ የማይቀር ነገር ይሆናል። ይህ እንዳይሆን ፖለቲከኛው እንዳሉት ወጣቱ ትውልድ ተስፋውን የሚገነባበት የስራ እድል ማግኘትም ይገባዋል። ቀደም ሲል የትላልቅ ኢንዱስትሪ አገሮች ስብሰባ ላይ ጂ20ን አስታኮ ጀርመን ሀገር የተነሳውን የማርሻል ፕላን ውይይትን ያን ጥሩ ሀሳብ በስራ ላይ ማዋል ያስፈልጋል። አለበለዚያ ችግሩ እዛው ካልተፈታ የአፍሪካ ሕዝብ በተለይ ወጣቱ ትውልድ ነፍሱን ለማዳን ወደ አውሮፓ መዝለቁ የማይቀርን ነገር ይሆናል። ማርሻል ፕላን ማለት በሌላ ቋንቋ ለአንድ ሀገር እድገትና ልማት ብዙ ገንዘብ ማፍሰስ እንደሆነ ያለፈው የአውሮፓ ታሪክ እንደ ምስክርነት በብዙዎቹ ዘንድ እዚህ ይጠቀሳል። በዚህም በማርሻል ፕላን ፕሮግራም በርካታ የምዕራብ አውሮፓ መንግስታት ከሁለተኛ ዓለም ጦርነት ወዲህ በኢኮኖሚያቸው አድገው በአንድ የመጥቀው ከገቡበት ችግር አምልጠዋል። ለእድገትና ለልማት የሚሰጠው ገንዘብ አለቅድመ ሁኔታ ዝም ተብሎ ለማንም ከታደለ እንደተለመደው ለአፍሪካ አምባገነኖች ቀይ ስጋጃውን ዘርግቶ በሉ እንግዲህ ተራ በተራ ተው ረጉበት ብሎ እንደ መጋበዝ ያህልም ይሆናል። አዲስ ነገር አይደለም። የሚታወቀውን ለመድገም ህዝባቸውን በረሃብ አለንጋ የሚቀጡ መሪዎች በአፍሪካ አሉ። ሳይመረጡ ተመርጠናል ብለው የሚያጭበረብሩ ጥቂት አይደሉም። ሕገ መንግስቱን እንደፈለጉት የሚቀይሩና የሚደልዙም ብዙ ናቸው። በአውሮፓኖች ዘንድ በዚህ ስራቸው የሚናቁም ሰዎች ጥቂት አይደሉም። ይህን የሚሉት የኮንጎው ተወላጅ ሚስተር ዴኒስ ሙኳጊ የአውሮፓና አፍሪካ መንግስታት አብሮ መስራት ከእንግዲህ በአንድ የጋራ ሴት ላይ መመስረት ይኖርበታል፣ ሀኪሙም ብለዋል። እሱም በመልካም አስተዳደርና በሰብአዊና በዲሞክራሲያዊ መብቶች መከበር ላይ የተመሰረተ መሆን አለበት ብለውም አለም አቀፉን ሴት ሀኪሙ አንስተው ለዶች ቬለ በሰጡት ቃላቸው ላይ አስታውሰዋል። ይህ መብት ለነጮች ብቻ የተሰጠ መብት እንዳልሆነም ሁለቱንም ወገን ሰውዬው መክረዋል። ይልማ ኃይለሚካኤል ዶቼ ቨለ ራዲዮ ጣቢያ ከበርሊን ከተማ